The Voice of America። በወላይታ ዞን ስለታሰሩ ባለስልጣናት የደቡብ ብሔር ብሔረሰቦችና ህዝቦች መንግስት ትናንት ማብራሪያ ሲሰጥ ከህወሀትና ከኦነግ ሽኔ ጋር በመተባበር ጥፋት እያሴሩ ነበር ማለቱን ተከትሎ የትግራይ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ምክትል ኃላፊ አቶ ሀዱሽ ካሱ መልስ ሰጥተዋል። ሙሉጌታ አጽባሃ ነው ያነጋገራቸው። ቀጥሎ ይቀርባል። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ በትናንትና እለት ከህወሀትና ከኦነግ ሸኔ ጋር ተመሳጥረው ሀገር ለማፍረስ እየሰሩ ነው ያሏቸውን የወላይታ ዞን አመራሮችን ጨምሮ ሀያ ስድስት ግለሰቦች በቁጥጥር ስር መዋላቸው ገልጸዋል። በዚህ ጉዳይ ትግራይ ክልል የሚያስተዳድረው ህወሀት ከአመራሮቹ ጋር ሀገር ለመበተን ሰርተዋል የተባለው አስመልክቶ ለትግራይ ክልል የመንግስት ኮሚኒኬሽን ምክትል ቢሮ ኃላፊ አቶ ሀዱሽ ካሱ ምላሽ ሰዎች ጠይቄያለሁ። አገር በመሸጥ በመካድ በማተራመስ ሌላ ነው። ህዋሀት ግን ባለፈው 27 ዓመትም ቢሆን ከኢህአዴግ ጋር ሆኖ አገር ሲያረጋጋ ሰላም እንዲሰፍን ያደረገ ልማት እንዲቀጥል ያደረገ የዲሞክራሲ ተቋማትን ቢሆን ከሞላ ጎደል እንዲቋቋም ያደረገ እንጂ አገራችን እንድትፈርስ ሀሳቡም ህልሙም የለውም አልነበረውም። ይህ አሁን ያነሳው ጥያቄ አሁን አራት ኪሎ መሽጎ ያለው አምባገነን ቡድን ወደ ስልጣን ከመጣበት ማግስት ጀምሮ ብሔር ተኮር ጥቃት በትግራይ ህዝብ ላይ ስላወጀ ያችኛውን እስከ መጭ ለመውሰድ ስለሚፈልግ በአንድ አቅጣጫ ኩሽ ባለ ቁጥር ተጠያቂው ቲፒኤልኤፍ እና የትግራይ ህዝብ እንዲሁም መንግስት ነው የሚያደርገው። ይሄ ግን በአሁኑ ሰዓት የከሰረ ፖለቲካና አባባል እንጂ የሚሰራ አይደለም። የህዝብ የራስን እድል በራስ የመወሰን መብት እንዲከበር እየታገልን፣ በዚህ መሰረትም ምርጫ ለማካሄድም እየሰራን እንገኛለን በማለት አቶ ሀዱሽ ተናግሯል። የወላይታ ይሁን ሌሎች ብሔር ብሔረሰቦች መብትም እንዲከበር የምንደግፈው ሀሳብ ነው በማለትም ገልጸዋል። በደቡብ ክልል እ ወላይታ ብቻ አይደለም እ አንስቶ ያለው የክልል ጥያቄ አስራ አንድ ዞኖች አሉ የክልል ጥያቄ ያነሱት ይህኛው እየፈቱበት ያሉት በአስተዳደራዊ መዋቅር ሪፖርት ነው እየፈለጉ ያሉት አራት ኪሎ ያሉት ስልጣን የያዙ አካላት ና ከትፔልፍ ጋር ምን የሚያያዝ ነገር የለውም። ከትግራይ ክልል በስተቀር በሌሎች የኢትዮጵያ አካባቢዎች የሰላም መደፍረስ አለ። ይህም የየአካባቢዎቹ አመራሮች በሚገባ ማስተዳደር አለመቻላቸው የሚያሳይ ነው በማለት ምላሽ ሰጥተዋል። ለአሜሪካ ድምጽ ሙልጌታ ጽቡሃም መቀለም